ሊቢያ ውስጥ ጂዲኤፍ በሚባል ጊዜያዊ የስደተኞች ማቆያ ካምፕ ተጠለው የነበሩ ኢትዮጵያውያንን ይረዳ የነበረው የተባበሩት መንግስታት ድርጅት የስደተኞች አገልግሎት የተገን ጠያቂነት መብታቸውን ከልክሎ ከካምፑ እያባረራቸው መሆኑን ስደተኞቹ ተናገሩ። ከአመት በላይ በካምፑ መቆየታቸውን የተናገሩ ኢትዮጵያውያን ዩኤንኤችሲአር ሀገራቸው ሰላም ሆኗልና ተመለሱ የሚል ውሳኔ ካለ ፍላጎታችን አስተላልፎብናል ብለዋል። ዩኤንኤችሲአር ስለ አቤቱታው ምላሽ ሰጥቷል። ግል ሞዳዊት ዝርዝር ዘገባውን ያቀርባል። ለአመትና ከዚያ በላይ በሊቢያ መዲና ትሪፖሊ በሚገኘው ጂዲኤፍ ማለትም ጋዘሪንግ ን ዲፓርቸር ፋሲሊቲ የስደተኞች ጊዜያዊ መጠላ ይኖሩ የነበሩ የኢትዮጵያውያን ስደተኞች የዓለም አቀፉ ስደተኞች ድርጅት አልፍላጎታችን ፍላጎታችን ከካምፑ እያባረረን ነው ሲሉ አቤቱታ አሰሙ። ሰሞኑን የተላለፈው ውሳኔ መሄጃ አሳጥቶናል ሲሉም ስደተኞቹ ለአሜሪካ ድምፅ ተናግረዋል። አብዲ፣ በጂዲፍ ጊዜያዊ መጠለያ ከዓመት በላይ የኖረ ትውልድ ኢትዮጵያዊ ስደተኛ ነው። በቃ ብራ እንጅሩ ምንም የተለየ ምክንያት የለም። በድንገት ነው ከዚህ ውጡ የተባል ነው። እኛ ደግሞ ወዴት እንደምንሄድ አናውቅም። ይህንን አንስተን ብንሟገትም መልስ የሚሰጠን ሰው አላገኘንም። ብቸኛው ዕድላችን ወደ ጎዳና ወጥተን የሚደርስብንን ችግር መጋፈጥ ነው። አለበለዚያ ደግሞ ሳንቲም ካገኘን ወደ ባህር ሄደን እድላችንን ለመሞከር እንጥራለን። ሌላ ምንም ተስፋ የለንም። አብዲ ውሳኔው ከተላለፈ ሁለት ሳምንታት ማለፉን ገልጸው በካምፖ የሚገኙ ከ25 በላይ ትውልድ ኢትዮጵያውያን ስደተኞች ጊዜያዊ መጠለያውን በመልቀቅ ላይ ናቸው ብለዋል። አህመድ መሐመድ በካምፑ ለአንድ ዓመት የኖረ ሌላ ትውልድ ኢትዮጵያዊ ስደተኛ ነው። እሱም ብዙ ስደተኞች መሄጃ የሌላቸው ናቸው ሲል ገልጸው፣ የዓለም አቀፉ የስደተኞች ድርጅት ዩኤንኤችሲአር ከጊዜያዊ መጠለያው ሊያባራቸው የወሰነበትን ምክንያት እንዲህ ተናግረዋል። ከሌላ ሀገር ዜጎች ኢትዮጵያውያንን ለይተው ነው የሚያገሉን። ጉዳያችንን የሚሰማ ችግራችንን የሚያጣራልን ሰው አላገኝንም። ለምን ብለን ብንጠይቅ ሀገራችሁ ሰላም ነው መንግሥታችሁም ተቀይረዋል እያሉ ይመልሱሉናል። ሁኔታዎች ለእኛ በጣም ከብደዋል። በጊዜያዊ መጠለያ የሚኖሩ ኢትዮጵያውያን የሀገራችን ሰላም አስተማማኝ ደረጃ ላይ የደረሰ አይደለም። ስለዚህ የተገኝ ጥያቄነት መብታችን ይከበርልን ዘንድ እንፈልጋለን ብለዋል። ስደተኞቹ የዓለም አቀፉ የስደተኞች ድርጅት ዩኒች ሲያር የተገኝ ጥያቄነት መብት እንደነፈጋቸውም በተደጋጋሚ ይናገራሉ። ለዚህ አቤቶታቸው በሊቢያ የዩንስሲር ቃል አቀባይ ታሪክ አርጋዝ ዩንስሲር የስደተኞች ጊዜያዊ መጠለያ የነበረውን ጂዲኤፍ በጸጥታ ችግር መዝጋቱን ተናግረዋል። ሚስተር አርጋዛ አክለው በካምፑ ይኖሩ የነበሩ ስደተኞች ትሪፖሊ በሚገኘው የዩንኤችሲር ድጎማ ማዕከል ተዛውረው ቀንቀን ድጋፍ እንዲያገኙ እየተደረገ ነው ብለዋል። አክለውም ኢትዮጵያውያኑ የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤች ሲያር እኛን ብቻ ነጥለው የስደተኝነት መብት እንዲሁም ሌሎች አገልግሎቶችን እንዳናገኝ ከልክለውናል ያሉትን አቤቱታ ግን አስተባብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ